የሙስሊሙ ሕብረተሰብ ችግሮች መፍትኄ አፈላላጊ ኮሚቴ አባላትን ጋዜጠኞችንና ሌሎች ተከሳሾችን ወክለው ከሚከራከሩ ጠበቆች መካከል አንዱ በእስር በሚገኙ ደንበኞቻችን ላይ የስቃይ ተግባር ፈጽመዋል ባሏቸው የፖሊስ አባላትና ከፍተኛ የመንግሥት ባለሥልጣናት ላይ በቅርቡ ክስን መሰርታለን ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል። ቀደም ሲል ለሕገ መንግሥት ጉዳዮች አጣሪ ጉባኤ ያቀረቡት አቤቱታም ቅድሚያ ተሰጥቶት እንዲታይ ጠበቆች በድጋሜ አቤት ብለዋል። ዘጋቢያችን መለስካቸዋማ ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። ጉዳዩን ይፋ ያደረጉት የተከሳሾች ጠበቃ አቶ ተማማ አባቦልጎ እንደ እንደገለጹት ለህገ መንግስት ጉዳዮች አጣሪ ጉባኤ የቀረበው አቤቱታ መሰረት ያደረገው ቀደም ሲል ህዳር 2005 ዓ ም ደንበኞቻቸው በሚከራከሩበት ወቅት የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ቀርቦ የነበረውን የክስ መቃወሚያ ነው። የክስ መቃወሚያው ይዘት ባጭሩ በደንበኞቻቸው ላይ አቃቤ ህግ የመሰረተው ክስ የሚነሳው ከጸረ ሽብር አዋጅ ነው። ጸረ ሽብር አዋጁ ደግሞ ህገ መንግስቱን ይቃረናልና ክሱ ተሰርዞ ደንበኞቻችን በነጻ ይሰናበቱልን የሚል ነበረ። ይሁንና ፍርድ ቤቱ መቃወሚያውን ውድቅ አድርጎ ክርክሩ ቀጥሏል። ስለሆነም የህገ መንግስት ጉዳይ አጣሪ ጉባኤ በእርግጥ ይህ ደንበኞቻቸው የተከሱበት ጸረ ሽብር አዋጅ ህገ መንግሥቱን ይቃረናል ወይስ አይቃረንም በሚለው ጉዳይ እንዲወስንላቸው እንደሆነ አቶ ተማም አስታውሰዋል። አቤቱታው ከገባ ከአንድ ወር በላይ ሲሆነው እስከ ዛሬም እንዳልተቀጠረ ታውቋል። አቤቱታውንም ያቀረቡት በዚሁ ምክንያት እንደሆነ አቶ ተማም ገልጸዋል። የእኛ ጉዳይ ግን አሁን በክርክር ላይ ያለ ጉዳይ ስለሆነ ከሌሎቹ ቀድሞ መታየት አለበት። ሌሎቹ ጉዳዮች እስከ ሰበር ችሎት ሄደው የመጡ ጉዳዮችም ጭምር የሚታዩበት ስለሆነ ክርክራችሁን ጨርሶ ቁጭ ያሉ ናቸው። የእኛ ግን ኬዙ አክቲቭ ነው፣ በክርክር ላይ ያለ ነው። ቀድሞ እንዲታይልን ጠይቀናል። እንግዲህ በዚህ ላይ ትእዛዝ ይሰጡልናል ብለን እናስባለን። አቶ ተማም አክለውም ጃሃዳዊ ሀረካት በሚል ርዕስ በኢትዮጵያ ሬዲዮና ቴሌቪዥን ድርጅት ቀርቦ በነበረው ዘጋቢ ፊልም በደንበኞቻችን ላይ ደርሷል ያሉትን የስም ማጥፋት በተመለከተም በዚህ ሳምንት ውስጥ ለፍርድ ቤት ክስ እንደሚያቀርቡ ተናግረዋል። ከዚህም ሌላ በማሰቃየት ድርጊትና በሃይማኖት ጣልቃ ግብነት ወንጀልም የመንግስት ባለሥልጣናትንና የፖሊስ አባላትን እንከሳለን ብለዋል። የክሱን ይዘት በተመለከተም እንዲህ ያብራራሉ። የክስ ይዘቱ ምንድን ነው? ባለፈው በኢትዮጵያ ቴሌቪዥን የቀረቡ ክሶች፣ ከዚያም በኋላ የሚደረጉ አንዳንድ ፕሮፓጋንዳዎች ደንበኞቻችን በሙስሊሙ ህብረተሰብ ዘንድ ያላቸውን መልካም ስም ለማጉደፍ ያላደረጉትን እንዳደረጉ አድርጎ በማቅረብ የደንበኞቻችንን ክብርና መልካም ስም አጉድፏል። ያን በተመለከተ ተባብረው ፊልሙን ከመስራት ጀምሮ እስከ ማስተላለፍ ድረስ ያለውን ተባብረው የሰሩት የፖሊስ የደህንነትና የኢትዮጵያ ቴሌቪዥን አካላት ላይ ሌሎችም ኃላፊዎች አሉ። በዚህ ጉዳይ ላይ እነሱ እነሱ ላይ ጭምር የሞራል ካሳ ጥያቄ ክስ ለማቅረብ ስማቸው መልሶ እንዲታደሰ የማድረግ ክስ ለማቅረብ ነው። ሌላው ደግሞ በደንበኞቻችን ላይ የአካል ድብደባ ተደርጓል። ድብደባ ተደርጓል። ያ ድብደባ ምንድን ነው? ድብደባው ከምርመራ ጋር በተያዘ ነው በትክክል ምርመራ ጋር በተያያዘ ነው። ሌላ ስነ ልቦናዊ ነገሮችም ተደርጎባቸው በጉልበት እንዲቀረጹ ተደርገው ያ ድብደባና የቶርች የማድረግ ጉዳይ ከምርመራው ጊዜ ጀምሮ የኢትዮጵያ ቴሌቪዥን መቶስ ከተላለፈበት ጊዜ ድረስ የዞው አካል ነው። ያ ያኛው አካላዊ ነገር ነው። ይሄኛው ስነልቡ ነው በሚመለከት ቶርቹ ጉዳይ በቴሌቪዥን መጥቶ ለሕዝብ ስተ ድረስ ቀጥለዋል። የማሰቃየቱ ተግባር ማለት ነው። ያ ለሕዝብ እስከሚታይበት የቀጠለውን ሁኔታ በዛ ላይ ባደረጉ እያንዳንዱ ከግለሰብ ፖሊስ ጀምሮ በእያንዳንዱ ላይ ባደረጉ ሰዎች ላይም ክስ አዘጋጅተን ጨርሰናል። ማስረጃ አጠናቅረን ጨርሰናል። እሱን እናቀርባለን። ማለት እነዚህ ድርጊቱን የፈጸሙት የፖሊስ መኮንኖችን ወይም አባላት በሙሉ ይታወቃሉ። የሚታወቁ አሉ። የማይታወቁትንም ደግሞ እኛ አጠቃላይ እንከሳለን። ኋላ ተጣርቶ ይወጣል። የመንግስት ኃላፊዎችም አሉ በዚህ ጉዳይ ላይ ጉዳዩን ሲያስተባብሉ፣ ማብራሪያ ሲሰጡ፣ ትክክል እንደሆነ ለህዝብ ሲያቀርቡ የነበሩ ሰዎች አሉ። በቴሌቪዥንም በሬዲዮም እየቀረቡ የሚናገሩ ሰዎች ነበሩ። እነዚህ ሰዎች ያን የወንጀል ተግባር የቶርቸር ተግባር ያን የማሰቃየት ተግባር እንደ ራሳቸው የወሰዱ ናቸው። ስለዚህ እነሱን ጭምር በህዝብ የተሰጣቸውን አደራ ወደ ጎን በመተው ለደንበኞቻችን ጭምር ማለት ነው የተሰጣቸውን የህዝብ አደራ ወደ ጎን በመተው በስልጣን አላግባብ በመገልገል በህዝብ ንብረት፣ በቴሌቪዥን፣ በሬዲዮ አላግባብ በመገልገል የደንበኞቻችንን ስም ያጠፉ የመሰቃየቱን ድርጊትም የራሳቸውን ድርጊት አድርጎ የወሰዱ መደረጉ ትክክል እንደሆነ ለህዝብ ሲገልጹ የነበሩ ሰዎች ጭምር ላይ ክስ አዘጋጅተናል። መንግስት በሃይማኖት ጉዳይ ጣልቃ መግባት የለበትም ሲባል ደግሞ ማንኛው የትኛውንም ክሴት የትኛውንም ወገን መደገፍ የለበትም ማለት ነበረ። ያን ግን በመተላለፍ ይህን ሃይማኖት ተቀበሉ፣ ይሄ ትክክል አይደለም፣ ይሄ ነው ትክክል እያሉ የሚያስተምሩ ሰዎችም አሉ። በዚህ ጉዳይ ላይ ደግሞ መንግስት ዝምታን የመረጠው ማስተባበያ አልሰጠም፣ አልተቃወመም፣ መደረግ አልነበረበትም፣ ጥፋት ነው አላለም። ጥፋት ነው ካለማለቱን በላይ ደግሞ በእነዚህ ሰዎች ላይ እርምጃ አልወሰደም። ይህን ባደረጉ ሰዎች ላይ በየቀሩ እየቀረቡ የሰውን ሃይማኖት በሚሰርጉ ሰዎች ላይ እርምጃ አልወሰደም። ስለዚህ ያ ስለሆነ በሃይማኖት ጉዳይ ጣልቃ በመግባት ከፍተኛ መንግስት ባለስልጣኖች ድረስ ክስ አዘጋጅተን ጨርሰናል። በሚቀጥለው ሳምንት እናቀርባለን ብለን እንጠብቃለን። አቃቢ ህግ ለፌዴራል ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት ባቀረበው የክስ ማመልከቻ እንደዘረዘረው 29 ሰዎችንና ሁለት ድርጅቶችን የሽብር ድርጊቶችን በመፈጸም ህገ መንግስቱንና ህገ መንግሥታዊ ስርዓቱን በማፍረስ ሙከራ ወንጀል እና ለሽብርተኝነት ወንጀል ድጋፍ በመስጠት ወንጀል ከሷቸዋል። በአሁኑ ወቅት ተከሳሾቹ እንዲከላከሉ ተበይኖባቸው አቃቢ ህግ የሰው ምስክሮችን እያሰማ ይገኛል። ችሎቱም የምስክሮቹ ቃል መሰማት ከጀመረ ወዲህ ዝግ እንደሆነ ቀጥለዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ